ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ፣ አብሬያችሁ እስከ ምሽቱ ዘልቃለሁ። በዛሬው ዝግጅት የባህር ዳሩን ሰልፍ የተመለከተ ዘገባ አለን። መልካም የሰላም የዲሞክራሲ እንዲህ በነፃነት ቆሞ የመናገር ወለት በጅጉሩ ስር እንዲሰድ እንታገላለን። በታዳጊ ክልሎች ያሉ ነዋሪዎች አካባቢያቸውን ነቅተው እንዲጠብቁ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ አቀረቡ። ሲስተሙ ብቻ ሳይሆን ወጣቶች ቆቆ ነው የሚጠብቁ። አዳዲስ ሰዎች አካባቢያቸው መጥተው ወጥተው ገብተው ከወጡ በኋላ የሚያጋጥሙ ችግሮች እየተበራከቱ ስለሆነ በመንግስት የምናደርገው እንደተጠበቀ ሆኖ ሕዝቡም ግን ጸጉረ ልውጥ ሰዎች ሲመጡ የት ለምን ከማንጋ እንደሚገናኙ ለምን እንደሚያደርጉ መከታተልና የአካባቢያቸውን ሰላም መጠበቅ ኃላፊነት እንዳለባቸው በዚሁ አጋጣሚ አደራ ማለት እፈልጋለሁ። ዮናስ ጋሻው ደመቀ የተባለ ባለፈው ሳምንት ከእስር የተፈታ ወጣት በተፈጸመብኝ ለመናገርና ለመስማት የሚከብድ ኢሰብአዊ ስቃይ ዛሬ ከዊልቸርና ክራንች ማለትም ከወንበርና ከምርኩዞች ጋር ራሴን ችዬ መንቀሳቀስ የማልችለው ሰው ሆኛለሁ ይላል። ጥፍሮችን በቢንሳ የስድስት እጣቶችን የእግር እጣቶችን በቢንሳ ነቅለን እኔም እየታመምኩ ምናምን እያመኑ እየመኑ የመጣ ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የሚባለው ስብስብ የውጭ ምንዛሪ ሬሜታንስ ታቅቦ ዘመቻውን ላልተወሰነ ጊዜ ማንሳቱን አስታውቋል። ዲያስፖራው በዚህ በሬሜታንስ ታቅቦ ዘመቻ ያደረገው ጥረት የሚቻለውን ያህል ውጤት አምጥቷል ብለን ነው የምንገመግመው። ጋቢና ቪኦኤ ሁሉንም ዝግጅቶች ይዟል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጠበቃ በነበሩበት ወቅት ስለነበራቸው ሚና የወንጀል ምርመራ ላይ ያሉት ማይክል ኮሆን ቅድሚያ ትኩረቴ የቤተሰብና የሀገሬ ደህንነት እንጂ ፕሬዚዳንቱ አይደሉም ሲሉ ተናገሩ። የኒውዮርኩ ጥበቃ ኮሆንን በአንድ ወቅት እኔ ለትራምፕ ደረቴን ለጥይት ሰጣለሁ ያሉ ሰው ናቸው። ልዩ አቃቤ ሕግ ሮበርት ሙለር በሚኒስትር ትራምፕ ፕሬዚዳንት ምርጫ ዘመቻ ወቅት የነበራቸውን ሚና እየመረመሩ ሲሆን ሲሆን የኒውዮርክ አቃቢያነ ህግ ደግሞ ሌላ ምርመራ ከፍተውባቸዋል። ለኤቢሲ ቴሌቪዥን ጣቢያ በሰጡት ቃልም ቀቀድሞ በማያሻማ የተለየ አቋም የያዙት ጠበቃው ከአቃቤ ህጎች ጋር ለመተባበር ፈቃደኛ ለመሆናቸው ፍንጭ ሰጥተዋል። ምንጊዜም ቢሆን በቀዳሚነት በታማኝነት ለሚስቴና ለልጆቼ ነው ቤተሰቤንና ሀገሬን ነው የማስቀድመው ብለዋል። ማሊ ውስጥ ፈረንሳውያን የጸጥታ ጥበቃ ወታደሮችን ኢላማ ባደረገ ጥራት ጥቃት አራት ሲቪሎች መገደላቸውን የሀገሪቱ የመከላከያ ሚኒስቴር አስታወቀ። በጥቃቱ ስምንት ፈረንሳውያን ወታደሮችን ጨምሮ ቢያንስ ሀያ ሰዎች መቁሰላቸውን የሚኒስትሩ መግለጫ አስታውቋል። በሰሜኗ ጋዎ ከተማ በፈነዳው መኪና ላይ የተጠመደ ቦምብ ፍንዳታ ከፈረንሳዮች ወታደሮች መሀል የሞተ እንደሌለ የፈረንሳይ የጦር ኃይል ቃል አቀባይ ገልጸዋል። ከፍንዳታው በኋላ በአጥቂዎቹ በማሊ ኃይሎች መካከል ተኩስ መከፈቱን እማኞችም ተናግረዋል። ለዚህ ጥቃት ኃላፊ ነኝ ያለ ወገን እስካሁን የለም። ኢትዮጵያና ኤርትራ በመካከላቸው ሰላም ለመገንባት ሊነጋገሩ ፈቃደኛ መሆናቸው መልካም ነው ሲሉ የሮማ ካቶሊክ ቤተክርስቲያን ርዕሳነ ሊቀ ጳጳሳት አቡነ ፍራንሲስ አድናቆታቸውን ገለጹ። አቡነ ፍራንሲስ ትላንት እሁድ በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ብዙ ግጭቶች ባሉበት በአሁኑ ወቅት ታሪካዊ ሊባል የሚችል የሰላም ጥረት ስናይ ደግሞ የመናገር ኃላፊነት አለብን ብለዋል። የኤርትራ መንግስት ልኡካን በአዲስ አበባ ያደረጉትን ጉብኝት ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየው እንዳስታወቁት የሁለቱ ሀገሮች መሪዎች በቅርቡ ተገናኝተው ይነጋገራሉ። አቡነ ፍራንሲስ ሁለቱ መንግስታት ከሀያ ዓመት በኋላ አብረው ስለ ሰላም መናገራቸው ለአፍሪካ ቀንድ ሀገሮችና ለአጠቃላዩ የአፍሪካ ህጉር የተስፋ ብርሃን እንደሚደነቅ እንደሚፈነጥቅ ተስፋ እንዳላቸው ተናግረዋል። በመጨረሻም ሰላሳ ርዕሳነ ብሔራት የተካፈሉበት የአፍሪካ የአፍሪካ ህብረት አባል ሀገሮች የመሪዎች ጉባኤ ሞሪታንያ ዋና ከተማ ኖክሾት ላይ ተከፍቷል። አድማጮች፣ ለሰዓቱ ያስኳቸው አጠር ያለው የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብራችሁን ከአድማስ ተሻገሩ ስ የትላንትናው የባህር ዳር የድጋፍ ሰልፍ የብአዴን ሊቀመንበርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ሀሳባቸው ለመጀመሪያ ጊዜ በግልጽና በዝርዝር ያሳወቁበት የአማራ ክልል ፕሬዚዳንትም መልእክቶቻቸውን በቀጥታ ለሕዝብ እንዲደርስ ያደረጉበት መድረክ ነበረ። መለስካቸው አመሀ ከስፍራው ዝርዝር ይዟል። ትናንት በግዙፉ የባህር ዳር ስቴዲየም ለአዲሱ ጠቅላይ ሚኒስትር ለዶክተር አብይ አህመድ እና ለተጀመረው የለውጥ ሂደት ድጋፍ በተካሄደው ታላቅ ትዕይንተ ሕዝብ ላይ ንግግር ካደረጉት መካከል በቅርቡ ከእስር የተፈቱት ብርጋዴር ጀኔራል አሳምነው ጽጌና ወይዘሮ ማዋይሽ አለሙ ይገኙባቸዋል። ጄኔራሉ ለመፈታታቸው ዋነኛው ተጠሪ የኢትዮጵያ ሕዝቦች መሆናቸውን ነበር የጠቆሙት። ወጣቶች፣ ሴቶች፣ ወንዶች፣ አዛውንቱ ሁሉም ዛሬ በዚያ መድረክ ለመቆም ይችን ቀን በጋራ እንድንጋራ፣ በአማራነታችን እንድንኮራ፣ በኢትዮጵያዊነታችን እንድንጸና በጽናት ለታገላችሁልን ሁሉ ምስጋናችንን እናቀርባለን ብለዋል ጄኔራል አሳምነው። ጨምረውም ይህንን ከእስር ነፃ ያወጣቸውን ትግል ለመደገፍና አስተዋጽኦ ለማድረግም መቁረጣቸውን ለተሰበሰበው ሕዝብ አስታውቀዋል። አሁን የተጀመረው መልካም የሰላም የዲሞክራሲ እንዲህ በነፃነት ቆሞ የመናገር መብት በጅቡሩ ስር እንዲሰድ እንታገላለን። ከአሁን በኋላ በአማራነቱ አንገቱ የሚደፋ በኢትዮጵያዊነቱ የሚያፍ ኢትዮጵያዊ አይኖረም። በየትኛውም አጋጣሚ ይህንን የኢትዮጵያ ሕዝብ አብዮት እውነተኛ ህዝባዊ ለውጥ ለማደናቀፍ የሚሞክሩ ጥቅማቸው የተነካባቸው አልያም የሚነካባቸው ካሉ አብረን ለመታገብ ስግጅኘታችን ለማረጋገጥ እንወዳለን። ኢትዮጵያዊ ለሁላችንም በቂ ናት። ኢትዮጵያ ስትጠፋ ሁላችንም እንጠፋለን። ኢትዮጵያ ስትኖር ሁላችንም እንኖራለን። ከጄኔራል አሳምነው ጽጌ ጋር በአንድ መዝገብ ተከሰው ተፈርዶባቸው በእስር የነበሩት ሌላዋ ተጋባዥ ወይዘሮ ማዋይሽ አለሙ ናቸው። ወይዘሮ ማዋይሽ በንግግራቸው የባህር ዳሩን የድጋፍ ሰልፍ አስተባባሪ ኮሚቴ ለይተው አመስግነዋል። የባህር ዳር ኮሚቴን ልዩ የሚያደርገው ለዘጠኝ ዓመት በስር የቈየነውን ነውን ለዘጠኝ ዓመት የኢትዮጵያ ሕዝብ ድምፅ ይከበር ብለን በመጮኋችን በማታገላችን በስቃይ ላይ የቈየነውን። ሌላም ዛሬ ትናንት የሚነገረው ሁሉ ትክክል ነው፣ እኛ ያለው መንገድ እውነት ነው ከሚሉ ከመንግስት አካሎች ጋር በመጥራታቸው እናመሰግናቸዋለን። ወይዘሮ አዋይሽ እስካሁን ያለውን የለውጥ ሂደት ቢያመሰግኑም ወደፊት ባለው መንገድ ግን ጥያቄ እንዳላቸው አልሸሸጉም። ምንም እንኳን ኢትዮጵያዊነት ጥሩ በመሆን ቢሆንም፣ መዳመር በጋራ መኖር ታላቅነት ቢሆንም አመጣጡ በምን መልኩ ነው? የሽግግር መንግስት ልናቋቁም ነው ወይንስ ወይንስ በነበረው ወይም ደግሞ በተቀደደልን ቦይ ልንፈስ ነው? ወይዘሮ ማዋይሽ ይህን ጥያቄ ሲያቀርቡ ከተሰበሰበው ሕዝብ የተሰጣቸው ምላሽ የተሰማው ነው። በመድረክ ከነበሩት ባለሥልጣናትም ሆነ ከሌሎች ምንም አይነት የተለየ ስሜት አልታየም። ይህ ትናንትን ለሚያውቅ አስገራሚ ይመስላል። ከዚያም የሚያስገርመው ግን አስቀድሞ የተናገሩት ባለሥልጣናት ኢትዮጵያውያን ከእንግዲህ ሐሳባቸውን አፍታተው ለመግለጽ ገደብ ሊጣልባቸው አይገባም ያሉትን በተግባርም ማሳየታቸው ነበረ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በታዳጊ ክልሎች ያሉ ነዋሪዎች አካባቢያቸውን ነቅተው እንዲጠብቁ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ አቀረቡ። በተለይ ጸጉረ ልውጥ ሰዎች ሲመጡ ህዝቡ በንቃት ሊከታተል እንደሚገባውን ያሳሰቡት እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። የአዲሱ ጠቅላይ ሚኒስትር ፈተና በህብረተሰቡ የሚነሱ ችግሮችን መፍታት ብቻ አልሆነም። ችግሮችን ለማባባስ ለውጡንም ለማወቅ ሆን ብለው የሚሰሩ ኃይሎችም ተጨማሪ ፈተናዎች እንደሆኑባቸው የቅርብ ጊዜ ንግግሮቻቸው አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለአገር ውስጥ የመገናኛ ብዙኃን ሲናገሩ በተለይ በታዳጊ ክልሎች ላይ አተኩረዋል። ታዳጊ ክልሎች በሚል የሚታወቁት በኢህአዴግ አጋር ድርጅቶች የሚመሩት አፋር፣ ጋምቤላ፣ ሶማሌና ቤንሻንጉል ጉሙዝ ናቸው። የጠቅላይ ሚኒስትሩ አስተያየትም በተለይ በቤንሻንጉል ጉሙዝ ርዕሰ ከተማ አሶሳና ሌሎችም አካባቢዎች የተፈጠሩ ችግሮችን መነሻ ያደረገ ይመስላል። ህብረተሰቡ አካባቢውን ነቅቶ እንዲጠብቅ ነው ያሳሰቡት። በታዳጊ ክልሎች አዳዲስ ኃይሎች፣ አዳዲስ ሰዎች፣ ጸጉረ ልውጥ ሰዎች እየተንቀሳቀሱ የሚያደራጁት ኃይል ካለ ሲስተሙ ብቻ ሳይሆን ወጣቶች ቆቆ ነው የሚጠብቁ አዳዲስ ሰዎች አካባቢያቸው ገብቶ ከወጡ በኋላ የሚያጋጥሙ ችግሮች እየተበራከቱ ስለሆነ በመንግስት የምናደርገው እንደተጠበቀ ሆኖ ህዝቡም ግን ጸጉረ ልውጥ ሰዎች ሲመጡ የት ለምን ከማንጋ እንደሚገናኙ ለምን እንደሚያደርጉ መከታተልና የአካባቢያቸውን ሰላም መጠበቅ ኃላፊነት እንዳለባቸው በዚሁ አጋጣሚ አደራ ማለት እፈልጋለሁ። በጥቅሉ ኢትዮጵያውያን የጀመርነው የሰላም የአንድነት፣ የፍቅር ጉዞ መጠናከር አለበት። ከተጠናከረ በጣም በርካታ ተስፋ የልማት ጅማሮዎች የሚጠናቀቁበት ዘመን ከፊታችን አለ። ከዚያም አልፎ በቴክኖሎጂ አርቲፊሻል ኢንቴሊጀንስ ብቻ ሳይሆን በሳተላይትም ሌሎች ሀገራት የደረሱበት ደረጃ ለመድረስ አዳዲስ ዜናዎች በሚቀጥሉት ዓመታት እንደሚኖሩ ተስፋ ይደረጋል። ተደምረን፣ ተጋግዘን፣ ተደጋግፈን ቺን ታላቅ ሀገር ወደ ልኳ የማድረስና ትልቅነቷን የማረጋገጥ ጉዳይ የሁላችንም ኃላፊነት ይሆናል የሚል መልዕክት ማስተላለፍ ፈልጋለሁ። የሚዲያ ሰዎችም ከዚህ አንጻር ተጠናክራችሁ ስራችሁን እንድትሰሩ አደራ ማለት ፈልጋለሁ። ሰሞኑን በአሶሳ ከተማ በተፈጠረው አለመረጋጋት የሰው ህይወት መጥፋቱ ይታወሳል። ጸጉረ ልውጥ የሚለው የጠቅላይ ሚኒስትሩ አገላለጽም የግጭቱ ቀስቃሾች የዚህ አካባቢ ነዋሪዎች አለመሆናቸውን የሚያመላክት ይመስላል። ዝርዝር ማብራሪያ ግን አልተሰጠበትም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዓለም አቀፉ የኢትዮጵያውያን የጋራ ግብረ ኃይል የሚባለው ስብስብ የውጭ ምንዛሪ ወይም ሬሚታንስ ተአቅቦ ዘመቻውን ላልተወሰነ ጊዜ ማንሳቱን ሰሞኑን አስታውቋል። የግብረ ኃይሉን አባል አቶ ፋሲካ ጌታንህን አዲሱ አበበ አነጋግሮ ተከታዩን አዘጋጅቷል። በቅድሚያ አቶ አዲሱ ለተሰጠን እድል በጣም እናመሰግናለን። ትክክል ነው። በጁን ሀያ አራት መግለጫ አውጥተናል እና የሬሚታንስ ተአቅቦ ዘመቻ ላልተወሰነ ጊዜ የሚቋረጥ ውሳኔ ላይ ደርሰናል። ይህንንም ያደረግንበት ምክንያት ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ጅማሮ ያለንን በጎ ስሜትም ለመግለጽ ነው። ኢትዮጵያ ውስጥ ያለውን የለውጥ ስሜት መሰረት በማድረግ ሕዝባችን ከፍተኛ ተስፋ ያደረገበት ሁኔታ ተከስቷል። የሬሚታንስ ተአቅቦ ጥሪውን ተቀብሎ ተግባራዊ ሲያደርግ የነበረው የዲያስፖራ ማህበረሰብም በዛ የተስፋ ስሜት ውስጥ ስላለ ያንንም ታሳቢ በማድረግ ይህንን ዘመቻ ላልተወሰነ ጊዜ ለማቋረጥ ውሳኔ ላይ ደርሰናል እና መነሻ ምክንያቱ ይሄ ነው ብዬ ለማለት። ግን ከዚህ ቀደም ለስድስት ወራት ያህል የተካሄደው የተአቅቦ ዘመቻ ውጤት አምጥቶላችኋል አቶ ፋሲክ? እኛ ይህንን የምንገመገመው በሁለት መልክ ነው። አንደኛ እንደሚታወሰው አገሪቱ ውስጥ የነበረው የውጭ ምንዛሬ እጥረት በከፍተኛ የተባባሰበት ሁኔታ እንደነበረ እናውቃለን። ይሄ የተለያዩ ኢኮኖሚ ምክንያቶች ሊኖሩት ይችላል። ከዛ በተጨማሪ ግን እኛ ያደረግነው ጥረት ያንን የውጭ ምንዛሬ እጥረት በማባባስ የራሱን አስተዋጽኦ አድርጓል ብለን እናምናለን። ሌላው መገለጫው እንግዲህ ይህን ዘመቻ በምናደርግበት ጊዜ በስርአቱም ላይ የስነልቦና ጫና እናሳርፋለን የሚል አላማም ይዘን ነበር የተነሳ ነው። ይሄ ሁሉም ሰው እንደሚያስታውሰው ጠቅላይ ሚኒስትሩ ከንግዱ ማህበረሰብ አባላት ተገናኝተው ባደረጉት ስብሰባ ላይ የዚህ የዘመቻው ጥያቄ ተነስቶ ለመወያ የበቃበት ሁኔታ አለና፣ እነዚህንና ሌሎች ሁኔታዎችን በምንገመግምበት ጊዜ ዲያስፖራው በዚህ በሬሚታንስ ተአቅበው ዘመቻ ያደረገው ጥረት የሚቻለውን ያህል ውጤት አምጥቷል ብለን ነው የምንገመግመው። ማዕቀቡን ለጊዜው አቋርጣችኋል። ይሄን ደግሞ ያደረጋችሁት እንግዲህ በኢትዮጵያ አዲስ የለውጥ ጅማሮ ስለታየ ነው። ለአዲሱ ጠቅላይ ሚኒስትር ዶክተር አብይም እድል ለመስጠት ነው እና ምን ትጠብቃላችሁ ከአዲሱ አመራር? አመሰግናል ይሄ በጣም ጥሩ ጥያቄ ነው። አቶ አዲሱ ይሄን ለውጥ ጅማሮ በተመለከተ ሁለት ስጋቶች አሉን። አንደኛው ስጋት ይሄ የለውጥ እንቅስቃሴ ሊቀለብሱ የሚችሉ ሀይሎች ይኖራሉ ብለን እንሰጋለን። ይሄ የተለያዩ ምልክቶችን አይተናል። እነዚህ ቀልባሽ ሀይሎች ወይም አደናቃፊ ሀይሎች ይህን የለውጥ ጅማሮ የሚያደናቅፉ ከሆነ ያው ትግሉ መቀጠል ስላለበት የሬሚታንስ ታቅበውንም ተመልሰን እናየዋለን። ከዛ በተጨማሪ ደግሞ ዶክተር አብይ እስካሁን ያደረጉትን ነገር በበጎ ሁኔታ የምናየው ቢሆንም ይሄ የለውጥ ሂደት ወደ መሰረታዊ ለውጥ ነው የሚያመራው፣ ጥገናዊ ለውጥ ነው የሚያመራው ላይ የሚለውን ሮድማፕ ስላልተነገረን እርግጠኞች አይደለንም። እኛ ተስፋ የምናደርገው ወደ መሰረታዊ ለውጥ ሄዶ የህዝቡን የሀገርና የስልጣን ባለቤትነት ያረጋግጣል ብለን ነው የምናምነው። ያንን የማያደርግ ከሆነ ግን ያንን የማያደርግ ከሆነ አሁንም ወደ ትግል መመላሳችን አይቀርም። የኢትዮጵያ ህዝብ ችግር በዘላቂነት ሊፈታ የሚችለው መሰረታዊ ለውጥ ኢትዮጵያ ውስጥ ሲከሰት ነው ብለን እናምናለን እና በዚህ በኩል ለዶክተር አብይ የምናስተላልፈው መልእክት ጅማሮ ጥሩ ነው። የሰጡን ተስፋ ጥሩ ነው። ነገር ግን ይሄ ሂደት ወደ መሰረታዊ ለውጥ ተሸጋግሮ ህዝቡን የሀገሩና የስልጣኑ ባለቤት ማድረግ ይኖርበታል የሚል መልእክትን ማስተላለፍ እንፈልጋለን። እንደው በመጨረሻ አሁን ይሄንን ለጊዜው ማዕቀቡን በማንሳታችሁ ያገኛችሁት አስተያየት አለ። ይሄ በመሆኑ ጥሩ ነው እኛም እንደ ልብ ዘመድ እንረዳለን የመሳሰለ አስተያየት ትክክል በአብዛኛው ያገኘነው ምላሽ በጎ ምላሽ ነው። ምክንያቱም አቶ አዲሱ አንተም ሆንክ አድማጮች እንደሚረዱት በማንኛውም የትግል ሂደት ውስጥ ዋጋ መከፈል ይኖርበታል። አሁን የታየው ኢትዮጵያ ውስጥ የታየው ለውጥ ዋጋ ሳይከፈልበት በግለሰቦች ፍላጎት የመጣ አይደለም። በርካታ የኢትዮጵያ ውድ ልጆች ህይወታቸውን የገበሩበት ለውጥ ነው። ይሄ ለውጥ ወደፊት ይሄዳል ብለን ተስፋ እናደርጋለን እና በሬሚታንስ ታቅበው ዘመቻውም ዲያስፖራው በተወሰነ ደረጃ ገንዘብ በመቀነስ ወር ባለመላኩ የተወሰነ ጉዳት የደረሰባቸው ሰዎች ሊኖሩ እንችላለን። ይሄ ግን የትግሉ የመስዋዕትነት አካል ስለሆነ ከዛ አኳያ መታየት አለበት። ከዛ ውጭ ግን በጣም በርካታ ያገኘናቸው ፊድባኮች በወቅቱ በተለይ የኢትዮጵያ ሕዝብ በአፈና ውስጥ ስለነበረ ይሄ ትግል መደረጉና የዲያስፖራውን አቅም ማሳየቱ በጎ እርምጃ ነው የሚል በጎ ምላሽ ነው ያገኘ ነው። በጣም አመሰግናለሁ። አቶ ፋሲካ ጌታነህ የዓለም አቀፍ ኢትዮጵያውያን የጋራ ግብረ ኃይል አባል። ወደፊት ደግሞ እንግዲህ የኢትዮጵያ ሁኔታ ተከታትላ የምትወስዱትን እርምጃ እንከታተላለን። ያንንም ለአድማጭ እናደርሳለን። ለአሁኑ እግዚአብሔር ይስጥልኝ። እዜም አመሰግናለሁ አቶ አዲሱም አዲሱን እኛም እናመሰግናለን። የትላንትናው የባህር ዳር የድጋፍ ሰልፍ የብአዴን ሊቀመንበርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ሀሳባቸውን ለመጀመሪያ ጊዜ በግልጽና በዝርዝር ያሳወቁበት የአማራ ክልል ፕሬዚዳንትን መልእክቶቻቸውን በቀጥታ ለህዝብ እንዲደርስ ያደረጉበት መድረክ ነበር ሲሉ የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋ ለቪኦኤ ተናግረዋል። ሰለሞን አባተ ትላንት ደውሎ አግኝቷቸው ነበረ። ለስልክ ድምጽ ጥራቱ ይቅርታን እንጠይቃለን። አሜሪክን፣ ብዙ ዓመት ቆይቻለሁ። እዚህ መጥቼ አንድ ሰባት ዓመት አስተማርኩ። ከዛ ተባረርኩ። አሁን ደግሞ በትልቅ ህዝብ እንቅስቃሴ ደግሞ እና በአንዳንድ ሰዎች እርዳታ ወደ ዩኒቨርሲቲ ወዳጄ ዶክተር መራራ ጋር ተመልሰናል ብለዋለ። እንኳን ደስ ያላችሁ፣ እንኳን በሰላም ተመለሳችሁ፣ ብዙ ሰው ነው ደስታውን እየገለጸ ያለ። እንግዲህ ዶክተር ዳኛቸው በዚህ ስርዓት ውስጥ በበጎም በክፉም ማዕከል ላይ ካሉ ሰዎች እርሶ አንዱ ኖት እና ለመሆኑ ሰሞኑን እየተደረጉ ያሉ ሰልፎችን፣ የህዝብ መነቃቃትን፣ የህዝብ መነሳሳትን፣ ዛሬም ባህር ዳር ላይ ተደርጎ የነበረውን ሰልፍ፣ የህዝቡን ቀልብና ስሜት እንዴት ነው የሚገነዘቡት እርሶ? እንዳልከው ትልቅ፣ በጣም ትልቅ የሆነ የህዝብ ድጋፍ ነው ዛሬ ባህር ዳር ያየ ነው። ትልልቅ ንግግሮችን ተካሂደዋል። በአቶ ገዱም ሆነ በቫይስ ሚኒስትሩ በአቶ ደመቀ መኮንንና አዎ በጣም የሚገርም ነው። አቶ ደመቀ ምናልባት በመጀመሪያ ጊዜ በፊት ለፊት ወጥተው የሚገርም አይነት ዲስኮርስ ንግግር ነው ያቀረቡት። ከዙ ጋራ በደንብ ከኔክት አድርገዋል። እኛ በሬዲዮ ነበር የምንሰማቸው ወደዚህ ወደ ደሴ ሲመጣ አቶ ገዱም ቅድም የሚያስደምም ንግግር ነው ያደረጉት። አሁን ምንድን ነው እያየን ያለ ነው? የቅቡልነቱ ጥያቄ ክፍተት እየተሞላ ነው። ህዝብ ቅቡልነቱን እየሰጠ ነው። ለእኔ እንደ አንድ የፖለቲካ ተማሪ የማየው ምንድን ነው፣ ይህን ሰልፍ በአንድ በኩል ድጋፍ ነው፣ ድጋፍ ስሙም ድጋፍ ነው። በሌላ በኩል ደግሞ ምናልባት ምናልባት አንዳንድ መቁነጥነጥ የሚፈልጉ አሁንም በእጃቸው መሳሪያ ያሉ ሀይሎች ካሉ ለእነሱም አደብ ግዙ የሚል መልእክት ህዝብ እያሰማለ አደብ ግዙ ተረጋጉ እየተባለ ነው። እኛ ለብዙ ዓመት ተረጋጉ ተብለን ነበር። አሁን የኛ ሰራ ሆኗል። ተረጋጉ ምስሉ አንቀል ወስደን በአማርኛ እሱን እያስተላለፍን ለሃለ ዶክተር ዳኛቸው ይሄ መነሳሳት መቼም ከነበረው ሁኔታ ካለፈው በተለይ በተለይ ደግሞ የሰብአዊ መብቶችን አያያዝ በሰዎች በዜጎች መካከል ያለ ግንኙነትን በአንድ ህዝብና በሌላ ህዝብ መካከል ያለ ግንኙነትን ኢትዮጵያዊነትን በሚመለከት ከነበረው ሁኔታ የመለወጡ አዝማሚያ የፈጠረው መነቃቃትና ተነሳሽነት ነው። ብዙ የሚጠብቅ ይመስላል ከዚህ አዲስ አመራር ሰው ወጣቱ እና በእውነት ይሄ የሚጠበቅ ነገር በአጭር ጊዜ ውስጥ የሚጨበጥ ይመስልዎታል? እንግዲህ እንደምታውቀው ነው ፖለቲካ ሂደት ትንሽ ጊዜም ይፈልጋል። ዋናው ግን ምንድነው፣ ህዝቡ ያጣው ለምሳሌ ኢትዮጵያዊነት መልሶ አግኝቷል። ሁለተኛ ምንድነው፣ ይህ እንቅስቃሴ ካፍኖ የነበረ ኃይል በጣም የተገፋ ኃይል በተወሰኑ ፕሬዳቶሪ ኤሊቶች፣ አንድ በኩል ሲመዘበር የነበረ ህዝብ፣ በሌላ በኩል የፖለቲካ ሞኖፖሊ ይዘው ሲገዘው ነበሩ ኃይሎች አሁን በጣም ከባድ ከባድ ፕሬሽር ላይ ወደቁበት ነው። አሁን ያው እንግዲህ ዋናው የኮንሶሊዴት ወይም መጀመሪያ አንድ ቦታ ላይ መደረስ አለበት። አሁን አዲስ መንግስት ነው ኦልሞስት ያለን እና ወደፊት ግን ያው ግራውንድ ላይ ሲመጣ ብዙ ብዙ ብዙ ብዙ ችግር ያለበት ሀገር ነው እና ብዙ ብዙ ብዙ ብዙ ድፋ ያስፈልጋሉ በተለይ ለዚህችን ስመጣው ሁለት አመት ወሳኝ የሆነ የትግል ጊዜ የሚሆነው ጠቅላይ ሚኒስትሩ ለሚደግፏቸው ሀይል እዚ በጣም ይጠብቃል እኮ ነው እና ግን የሞረል እንትኑ ከፍ ያለ ነው። የኢትዮጵያንነት ስሜቱ ከፍ ያለ ነው። የዜግነት ስሜቱ ከፍ ወደዛ ሌላው መሪዎቹ ደጋግመው የሚናገሩት ነገር አለ። ከጠቅላይ ሚኒስትሩ ጀምሮ በአንድ ህዝብና በሌላ ህዝብ መካከል ያለ ግንኙነት፣ በሀገሪቱ ውስጥ ያለ የዚህ የመግባባት ስሜት፣ የፍቅርና የይቅርታ ስሜት፣ ድርጅትን ከህዝብ ለይቶ የማየት ስሜት፣ እንዲህ እንዲህ አይነት መልእክቶች በተደጋጋሚ እየተወተወቱ እየተላለፉ ነው ያሉት። አንደኛ ለምንድን ነው እንዲህ አተኩረው እነዚህ መሪዎች ይህን ሁኔታ የሚናገሩት? ሁለተኛ ህዝቡ ሲገነዘባሉ ወይ መልእክታቸውን? በጣም ጥሩ ጥያቄ ነው። በጣም ጥሩ። ግን ንድ አፍሪካ ውስጥ አሸንፎ የወጣ ኃይል ሁጊ ነው የሚኖረው። አንደኛው የስታሊን መንገድ ነው ይችላል። ሁለተኛው ደግሞ የጋንዲ አይነት መንገድ። የስታሊን መንገድ የሚለው ግልጽ ነው ያቆሰለህን ቀበሮ ለማዳ ለማድረጋት ሞክር ግን የለው ነው። እንዲህ ደግሞ ያቆሰለን ቀበሮ በይቅርታ መንፈስ አካታ አብረን መስራት ሞክር ሪኮንሲሊዬሽን ማካሄድ የሚለው ኔልሰን ማንዴላ ሲሊተርኪንግ እናንተ ሀገር የሰበኩት ይህ በጎ ነው። በጣም ይህ በጎ ነው። በቃ የእርቅ መንፈስ ነው የተጠራ ያለው። አንዱን ወገን ለመበደል እና አንድኛውን ወገን ለመጉዳት ወይም ደግሞ ሌላውን ለማስበሰት የመጣ ነገር አለ። ይህ መንፈስ ጥሩ ይመስለኛል። አንድ የጎደለን ነገር ይሄ ነው። እና በይቅርታ መንፈስ እስኪ እንደ አዲስ እንጀምር እያሉ ነው ጠቅላይ ሚኒስትሩ ራይት። እና ሌሎቹም ተከትለዋል። ጣታችንን እርስ በርስ ሄደን አዘንድ ኦፍ ዘዴ ሁላችንም ኢትዮጵያውያንን በቃ እና ሁላችንም በኩልነት በዲሞክራሲ ፍትሀዊ በሆነ ነገር አብረን የሚኖርና እንራመድ ነው እየተባለ ያለው እንጂ የተወሰነ ኳርተሮች ላይ ጣታችን ቀስረ እንዲህ እናደርጋችሁ የሚባል ነገር የለም፣ ደግሞ መደረግ የለበትም። ይሄ ቅርታው መንፈስ ስሩ ነው። ሌላው ጥሩ እንግዲህ እንዴት ነው ነው ይህን በምታረግበት ጊዜ አንዳንዴ በጣም ከባድ የሆነ ጥያቄዎች ሊመጡ ይችላሉ። እሱ እንግዲህ እናያለን፣ በሂደት የሚታይ ጉዳይ ነው። ላሉ መቼም የልማት እንቅስቃሴም ይሁን የሚፈለገውን በጎ ነገር ለማግኘት በተደጋጋሚ አሁን ሲነገር እንደምንሰማው ፍቅር፣ ሰላም የመሳሰሉ በጣም ቁልፍ የሆኑ እሴቶች አሉ። በተለይ አሁን እርስዎ ዛሬ ደሴ ነው ያሉት፣ አጋጣሚ ሆኖ ሰሞኑን በዚያው አካባቢ የሚታዩ የግጭት አዝማሚያዎች ነበሩ። በተለይ የተወሰነ የኅብረተሰብ ክፍል ላይ ይሰነዘርብናል እየተባሉ የሚነሱ ቅሬታዎች ነበሩ። ከዚህ መንፈስ ጋር እንዴት ይሄዳል? እንዲህ አይነቱ ሁኔታ በተለይ በዚህ ጊዜ ሁ አሁን እየተካሄደ ጥሩ ጥያቄ ነው አሁን እየተካሄደ አራት እግር ያለው ግንባር ነው ኢህአደግ የሚባለ በተለያየ ቦታ ከሀያ ከሀያአምስት ሰባት ላይ ስር ሰዶ የተዋቀረ ሀይል ነው። እንዲ ዝም ብሎ በአንድ ጊዜ ገፍተር የምታደርገው አይደለም። ስለዚህ ይሄ አሁኑ አዝማሚያ ያልወደዱ ሀይሎች እኮ ባላቸው ኮንታክት፣ ባላቸው ግንኙነት ነገሮችም አየረስኮሱ ነው። እንዲሁም ብዙም አልሄደም ባይነኝ እንዲሁም ከዚህ በላይ ነበር የሚፈልገው እና እንደዚሁ ችግር ይፈጠራል። አርቲፊሻል የሚፈጠሩ ችግሮች አሉ፣ ቅልቀሳዎች አሉ። ይህ እኮ ትልቅ የፓወር ሽግግር ነው። ታችም ደቡቡም አካባቢ ያሉት እኮ የተጎሚሩት ስልጣን ላይ የነበሩት ትናንትና ዛሬ እኮ ቦታ ያላችሁም ሪዛ ሁ የተባለበት ቦታ ላይ ለሀያ አምስት ዓመት ሲያስተዳድሩ የነበረበት ቦታ ላይ ችግር መፍጠር ይችላሉ። ያን እያየን ነው። ግን ዘለቄታ የለውም። ጊዜያዊ የሆነ ኢሰባ የሆነ ድርጅት ይሆናል እንጂ ረዘም ያለ ውጤት ሊያመጣ አይችልም። መስተነቃቀች ምሳሌ እና እንደዚያ ያለ ነገር እኮ ለውጥ ሲመጣ ሆነ እንጂ ከመንግስት ከእነ አብይ ፖሊሲ የምነጭ አደለም። ከዛ ውጭ ያለ እንቅስቃሴ ነው። ገና ብዙ ነገር ልታወቅ ችላላች ይሄን ነገር ለማዳተምና ወገቡን ለመስበር ከተቻለ ችግሩ ከመስመር ከወጣ እንደገና አርሚውን ለመጋበዝ ነው። ለሆና ኦርደር አስጠብቃለሁ ብሎ ታንክ እንደገና እንዳይወጣብን ወታደር፣ አዎ ወታደር እንደገና ያስቸኳይ ጊዜ አዋጅ እንደገና ሌላ ሀይል ማለት ነው። ለነገሩ የስልጣን ማለት ነው። ሰውዬው በዛ ቦር ቢሞት ኖሮ ቴክአውት ቢያደርጉ ግድያ ይጀምራል። ታንክ ሀርድ ወር እመጣለሁ አለ አዲስ አበባ ላይ ፕላኑም ይሆን ነበር። እኔ ሚገባኝ ሌላው የስልጣን ሽግግር ብቻ ሳይሆን እርስ እንደጠቀሱት የሪዮታ ዓለም የፍልስፍናም ሽግግር ጭምር ነው። ምንም ጥርጥር የለም። ምንም ጥርጥር የለም። የዛም ሽግግር ነው ው እኛ እስከ ዛሬ የለንበር ደሞ ኃይለ ሥላሴ በቫዮለንስ ወረዱ። ኮሎኔል መንግስቱ በቫዮለንስ ወረደ። ይሄኛው ምንም ተኩስ የሌለው ግን በጣም ስር የሰደደ ነው። ለምን በአንድ በኩል የህዝብ እንቅስቃሴ ነው፣ በሌላ በኩል ደግሞ ራሳቸው ፓርቲዎች ከውስጥ ነው ትግሉ የሚመጣው ሁለቱ እና የኦሮሞ ዊንግ ነው ያመጣው። ቀላል አደለም። ስደምሮ እኮ ወደ ሰማንያ ፐርሰንቱ ነው። በቃኛለሁ። እና ይሄ ይሄ አንዳንድ ቦታ ላይ ውጡ፣ አትውጡ ምናምን፣ ይሄ ስቴክ ማድረግ አለባቸው እንደ ደቡብ፣ ቤንሻንጉል፣ አፋር በዛው በአማራ ክልል ውስጥ አንዳንድ አካባቢዎች የሚታዩት በጣም በጣም ታርጌቶቹ ደግሞ የታወቁ ናቸው። አማራና ኦሮሞ ነው ብዙ ቦታ ላይ ታርጌቶቹ፣ ምክንያቱም ይሄ አልፋና ኦሜጋው አማራውና ኦሮሞ ይሄ ጥምረቱ አንድ ጋር ካሄዱ በጣም በጣም የሚገርም ስለሆነ እሷ አልተወደደም። ሰለሞን አባትንና ዶክተር ዳኛቸው አሰፋን እናመሰግናለን። አድማጮች የዚህ ውይይት ሙሉ ክፍል በዌብሳይታችንና በፌስቡክ ገጻችን ላይ ይገኛል። ተከታተሉት። በመግቢያችን ላይ ይሁን አስጋሻው ደመቀ የተባለን ባለፈው ሳምንት ከእስር የተፈታ ወጣትን ታሪክ ለማቅረብ አስተዋውቀናችሁ ነበር። ነገር ግን ስላልደረሰ ለነገው ምሽት አስተላልፈነዋል። እንግዲህ አድማጮች ለዛሬ ያዘጋጀነው የጋቢና ዝግጅታችን በዚሁ ተጠናቋል። በፌስቡክ አት ቪኦ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያቤሮ ነው። ከጀመር ነው የዘሪ